ሰላም እናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ፕሮግራሞች ደግሞ የኮምፒውተር ፕሮግራሞች ከቀላል ከከባድ ሊሰሩት የዴስክቶፕ አፕሊኬሽኖች ሊሆን ይችላሉ የሞባይል አፕሊኬሽኖች የዲቨርሲቶች ሊሆን ይችላሉ የተለያዩ ሮች አልጎሪዝሞች ዲቨሎፕ የሚደረጉት ኮድ ተደርገው ነው ማለት ነው ውስጥ ከአምስት ሚሊዮን በላይ ዜጎችን በኮምፒውተር ቅመራ ወይም ኮዲንግ ሙያ የማብቃት መርሃ ግብረዋን ይፋ አድርጋለች። ሙሉ ዘገባው ምሹት ይደመጣል። ሌሎች ጉዳዮችም የተካተቱበትን መሰናደው ሀብታሙ ስዩ መር አለው የምስልና ድምፅ አቀናባሪያችንን ብርሃን አይሉናት አብራችሁን አምሹ። ወደ ቀዳሚ መሰናደው እንሻገር። የኢትዮጵያ መንግስት ከተባበሩት አረብ ኤምሬቶች ጋር በመተባበር በሚሊዮኖች ለሚቆጠሩ ኢትዮጵያውያን የኮምፒውተር ቅመራ ሙያ ስልጠና ለመስጠት መዘጋጀቱን አስታውቋል። መርሃ ግብሩ በርቀቱ የስራ እድል የመፍጠር ጥረት አካል እንደሆነ የገለጹት ጠቅላይ ሚኒስትሩ ማንኛውም ፍላጎት ያለው ሰው ስልጠናውን መውሰድ እንደሚችል ተናግረዋል። የሶፍትዌር ባለሙያ የሆነው ወጣት ኩራቱ ለማ በበኩሉ የኮዲንግ ሙያ ዘርፍ ከስራ እድል ፈጠራ ያለፈ ሚና እንዳለው አመልክተዋል። ኬኔዲ አባተ ዝርዝር በቀጣዮቹ ሶስት ዓመታት ውስጥ አምስት ሚሊዮን ኢትዮጵያውያንን በኮዲንግ ሙያ ለማሰልጠን ያለመ መርሃ ግብር ዛሬ ማክሰኞ ሐምሌ 16 ቀን 2016 ዓ ም በአዲስ አበባ ሳይንስ ሙዚየም ይፋ ሆኗል። የስልጠናው መርሃ ግብር የሚከናወነው ከተባበሩት አረብ ኤምሬቶች ጋር በመተባበር መሆኑን የተናገሩት ጠቅላይ ሚኒስትር አብይ አህመድ ዘርፉ ከስራ ዕድል ፈጠራ አንጻር ስለሚኖረው ፋይዳም አስረድተዋል። የነገ ተስፋችን ማረጋገጥ የምንችለው በሚሊየን የሚቆጠር ሰው ነገን በሚዋጅ ህሳቤና ድርጊት ላይ ጊዜውን የሚያጠፋ ከሆነ ነው። ፋይቭ ሚሊየን ኮደርስ ያልነው ሰግተን ነው። የእኛን ትጋት፣ የእኛን ፈጥኖ ኦፖርቹኒቲ ግራብ የማድረግ ልምምድ ፈርተን ነው እንጂ ከበረታን እስከ ሰባት ሚሊየን ልናሳድገው እንችላለን። መፍጠን ከቻል ተግተን ከሰራን እድሉ ክፍት ነው። አምስት ሚሊየን ኮደርስ ኢትዮጵያ ፈጠረች ማለት በሀገር ውስጥና በውጭ በቀላሉ ስራ ሊያገኙ የሚችሉ ስራ ሊፈጥሩ የሚችሉ ኩባንያ ሊፈጥሩ የሚችሉ ሰዎች ፈጠረች ማለት ነው። በጉዳዩ ላይ ለአሜሪካ ድምፅ አስተያየቱን የሰጠው የሶፍትዌር ባለሙያ ወጣት ኩራቱ ለማ ስለ ኮዲንግ ምንነት ያብራራል። ኮዲንግ ስንል የአንድ የሶፍትዌር ወይ ደግሞ አሁን ባለው በዲጂታል ዓለም ላይ የኮምፒውተሮች የመግቢያ ባንክ ነው፣ ኢንስትራክሽን የሚሰጥበት ኮምፒውተሮች እርስ በራስ እንዲናበቡ የሚደረግበት መንገድ አንዱ የሚቀመረው በኮዲንግ ነው። ኮደር ስንል ወይ ደግሞ ኮዲንግ ስንል የሶፍትዌር ፕሮግራመር ዲቨሎፐሮችን ኢንዲኬት እያደረግን ነው ማለት ነው። ስለዚህ የተለያዩ የሶፍትዌር ፕሮግራሞች ወይ ደግሞ የኮምፒውተር ፕሮግራሞች ከቀላል እስከ ከባድ የሚሰሩ የዲስክቶፕ አፕሊኬሽኖች ሊሆን ይችላሉ። የሞባይል አፕሊኬሽኖች ሜቢ ዌብሳይቶች ሊሆን ይችላሉ። የተለያዩ ሶፍትዌሮች፣ አልጎሪዝሞች ዲቨሎፕ የሚደረጉት ኮድ ተደርገው ነው ማለት ነው። እንደ አጠቃላይ የኮዲንግ ስንል የኮምፒውተር ፕሮግራሚንጉን የሚሰራበት ወይም የሚቀመርበት ሂደት ነው። የምንገኝበት የዲጂታል ዓለም የኮዲንግ ባለሙያዎችን በሰፊው እንደሚሻ የጠቆመው ኩራቱ ሆኖም ኢትዮጵያ እምብዛም እንዳልተጠቀመችበት የሌሎችን ሀገራት ልምድ በማንሳት ይገልጻል። አሁን ጊዜው የዲጂታል ወርልድ ምንድን ነው ላይ ነው ያለነው እና የሰው ሀይል አቅም መስጠት በቴክኖሎጂ ታለንት ዙሪያ ላይ እንደ ሀገርም አልተጠቀምበትም። ስለዚህ ይህንን እንትን ከማድረግ አንፃር በዚህ በኮዲንግ ላይ እንደዚህ አይነት ስትራቴጂዎችን መንደፍ ወይ እንደዚህ ነገር ማምጣት የራሱ የሆነ ጥቅም አለው ማለት ነው። ለምሳሌ የሌሎች ሀገሮችን ብናይ ፕሮፌሽናል ሰው ሀይል አውትሶርስ ይደረጋል፣ ኤክስፖርት ይደረጋል። ለምሳሌ ኢንዲያ ሊሆን ይችላል፣ ብራዚል፣ የፊሊፒንስ፣ ሲንጋፖር፣ ትራይል ብዙ ሀገሮች አሉ። በሀገራቸው ላይ ሆነው ሪሞት በሀገራቸውም ተጨማሪ ኢንካም ነው ገቢ ነው እና ሪሞት ስራዎችን ከመፍጠር አንጻር ይሄንን እድል እየተጠቀሙ ነው። እንደ ሀገር ኢትዮጵያ ብዙም ተጠቅማለች ብዬ አላስብም። የቴክኖሎጂ ታለንቶችን ማብቃት በራሱ ብዙ አይነት የሪሞት ስራዎችን እንዲሰራ ያደርገናል። እንዲሁም ደግሞ በሀገራችን ውስጥም ሀገር ላይ የሚፈጠሩ አሁን ብዙ ስራዎች ዞሮ ዞሮ ከዚህ ከዲጂታል ጋር የሚያያዙ ናቸው። ኢመርጂንግ ቴክኖሎጂ የምንላቸውን ቴክኖሎጂዎች አርቲፊሻል ኢንቴሊጀንስ፣ ቢግ ዳታ፣ ዳታ ሳይንስ እያል የምንሄዳቸው ነገሮች በሙሉ የሰው ሀይልን በጣም ከፍተኛ ሁኔታ ዲማንድ የሚያደርጉ ናቸው። ኦልሬዲ ሀገራችን ላይም አሉ እንደዚህ አይነት ስራ የሚሰሩ ብዙም እንትን ባይባልም የተለያዩ ካምፓኒዎች አሉ የፕሮፌሽናል የሰው ሀይሎችን አውትሶርስ የሚያደርጉ ጅምር እንትኖች አሉ። ውስን የሆኑ የፕሮፌሽናል እንትኖች ናቸው። አሁን እዚህ ስራ የሚሰሩት የተደራጀ ደግሞ የሰው ሀይል ፕሮፌሽናሊዝም በሆነ መልኩ ሲበቃ ደግሞ ማርኬቱ ሼር የምናደርግ ይመስለኛል። ዓለምን እያስተሳሰረ ያለው የቴክኖሎጂ ዘርፍ በተለያዩ አገራት ትብብር የሚከናወን መሆኑንም የጠቀሰው የሶፍትዌር ባለሙያው ኩራቱ ኢትዮጵያ የዘርፉን ባለሙያዎች በብዛት ማብቃት ከቻለች በዚህ ስርአት ውስጥ የመጠቀም እድል እንደሚኖራትም አስረድቷል። ከተባበሩት አረብ ኤምሬቶች ጋር በመተባበር የሚከናወነው የኮዲንግ ስልጠና መርሃ ግብሩ ዝንባሌውና ፍላጎቱ ላላቸው ኢትዮጵያውያን ሁሉ ክፍት መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ወላጆች ልጆቻ ልጆቻችሁን በማስመዝገብ መምህራን፣ ልጆች ተማሪዎቻችሁን በማስመዝገብ የመንግስት ሰራተኛ የሆኑ ማንኛውም ፍላጎት ያላቸው ሰዎች በየተቋሞቻቸው ይህንን ፈተና እንዲፈተኑ ኢንኮሬጅ ማድረግ አለብን። ምክንያቱም ሰርቲፊኬሽኑ ዋናው ነገር፣ ኮዲንግ ሎካሊ መማር ትችላላችሁ፣ ግን በዚህ ሰርቲፋይ ስንሆን በቅርቡ የጀመር ነው ሪሞት ጆብ በቢፒኦ የሚሰራው የአውትሶርሲንግ ስራ በከፍተኛ ደረጃ ትልቅ ማርኬት ሊፈጥር ስለሚችል ሰርቲፋይድ ወጣቶች እንድትሆኑ አደራ ማለት እፈልጋለሁ። ቨርቹዋል ስለሆነ ስልጠናው እንደ ሌሎች ጉዳዮች በብሔር በሃይማኖት፣ ፖለቲካ አይሰራበትም የትኛውም ጫፍ ያለ ሰው ካለበት ቦታ ተመዝግቦ መማር ይችላል። ጠቅላይ ሚኒስትሩ በብዙ ዘርፍ እያገዘችን ነው ያሏትን የተባበሩት አረብ ኤምሬቶችንና መሪዋን ሼህ መሐመድ ቢን ዛይድን በንግግራቸው ደጋግመው ሲያመሰግኑም ተደምጠዋል። ጠቅላይ ሚኒስትሩ ወደ መሪነት ከመጡበት ጊዜ አንስቶ የተባበሩት አረብ ኤምሬቶች በኢትዮጵያ የፋይናንስና ኢኮኖሚ እንዲሁም በከፍተኛ የገንዘብ ወጪ በሚገነቡ ፕሮጀክቶች ላይ የጎላ ተሳትፎ በማድረግ ላይ እንደምትገኝ ይታወቃል። በጠቅላይ ሚኒስትር አብይ አነሳሽነት ከሚገነቡ ፕሮጀክቶች ውስጥ አንዳንዶቹ በተባበሩት አረብ ኤምሬቶች ድጋፍ መከናወናቸውን ጠቅላይ ሚኒስትሩ በተለያዩ ጊዜያት ገልጸዋል። የሌሎች ፕሮጀክቶችን የገንዘብ ምንጭና የኦዲት ጉዳዮችን አስመልክቶ ከዚህ ቀደም ከሕዝብ ተወካዮች ምክር ቤት አባላት ጥያቄ ተነስቶላቸው ምክር ቤቱ ባላጸደቀልኝ በጀት ሊጠይቀኝ አይችልም ማለታቸው አይዘነጋም። ዛሬ ይፋ የሆነው አምስት ሚሊዮን የኢትዮጵያ ኮደሮች መርሃ ግብር በሳይንስ እና ቴክኖሎጂ ሚኒስቴር አስተባባሪነት እንደሚመራ በዝግጅቱ ላይ ተመልክቷል። ወደ ቀጣዩ ዘገባ ስናልፍ ኢትዮጵያ ወጣት ጥፋተኞችን በተመለከተ ሊፈጸሙ የሚገቡ ልዩ ሕጎችና ደንቦችን ብታወጣም በቅጡ ባለመተግበራቸው አዳጊዎች ከጥፋታቸው ተምረው ህይወታቸውን ሊያስተካክሉ የሚችሉበትን እድል እየተነጠቁ ስለመሆኑ በተደጋጋሚ ይነገራል። የሕግ ባለሙያዎች ለሰብአዊ መብቶች ሰኘ ተቋም ይህንን ችግር ለመቅረፍ ጥረት እያደረገ ይገኛል በቅርቡ ስላካሄደው አንድ የህግ መርሃ ግብር የስልታዊ ሙግት አስተባባሪ የሆኑትን ሜሪን ተስፋይን አነጋግረናቸዋል። በመቀጠል ይሰማል። ከዘጠኝ አመት በታች ያለ አንድ ግለሰብ በወንጀለኛ መቅጫ ህጋችን ወጣት አጥፊ አይቆጠርም። ወንጀል ውስጥ ገብተው ቢገኙም እነዚህ አይነት ህጻናቶች እንደ ወንጀለኛ አይቆጠሩም። የወንጀል ኃላፊነትም የለባቸውም። ከዘጠኝ አመት በታች ያሉ ህጻናትን በተመለከተ የጥንቃቄ እርምጃዎች ማድረግ ያለባቸው ቤተሰቦቻቸው ወይ ዘመዶቻቸው አሊያም ደግሞ አሳዳጊዎቻቸው ነው የሚሆኑት። የፍትሐብሔር ኃላፊነት የለባቸውም ማለት አይቻልም። ወላጆቻቸው ወይም አሳዳጊዎቻቸው ጉዳት ያደረሱ በወንጀል ድርጊት ተሳትፈው ጉዳት በሚያደርሱበት ሰዓት ኃላፊ የሚሆኑባቸው አጋጣሚዎች እንዳሉ የፍትሐ ብሔር ህጋችን ይደነግጋል ወይም ያስቀምጣል። ዘጠኝ ዓመት እስከ አስራ አምስት አመት ያሉ ህጻናት በወንጀለኛ ህጋችን መሰረት እንደ ወጣት አጥፊዎች ነው የሚቆጠሩት በወንጀል ድርጊት ውስጥ ተሳትፈው ሲገኙ የወንጀል ኃላፊነት ይኖርባቸዋል። ይሄ ማለት ግን ከአዋቂዎች ጋር ከአስራ አምስት አመት በላይ እንዳሉ አዋቂዎች የቅጣት እርምጃዎች ይወሰዱባቸዋል ማለት አይደለም። የተለየ እርምጃ ነው የሚወሰድባቸው። እኒህ ወጣት አጥፊ ተብለው በኢትዮጵያ ሕጎች ውስጥ የተጠቀሱ ዜጎች ልዩ አያያዝና የህግ አስተዳደር እንደሚሹም ተቀምጧል። ጥንቃቄ የሚሻ ጉዳይ እንደሆነ የነሱ ጉዳይም ይወሳል። ልዩ ጥንቃቄ የሚሻበት ዋነኛ ምክንያቶች ምንድን ናቸው ብሎ ማስቀመጥ ይቻላል። በዋናነት እድሜ ክልል ውስጥ የሚገኙ ወጣቶች ወንጀል በሚፈጽሙበት ሰዓት ወይም ደግሞ የወንጀል ድርጊት ውስጥ ሲገኙ ያላቸው ስቴት ኦፍ ማይንድ የወንጀሉን ኮንሲኩዌንስ ወይም ደግሞ ውጤት በአግባቡ እንደ አዋቂዎች ይረዱታል ተብሎ አይታሰብም። የጥንቃቄ እርምጃዎች፣ ልዩ ቅጣቶች መደንገግ አስፈላጊ ይሆናል። በተጨማሪም ደግሞ እንደዚህ አይነት እዚህ ካታጎሪ ውስጥ ያሉ ህጻናት የወንጀለኛ ፍትህ ፖሊሲያችን እንዴት አድርጎ ነው የሚቆጫቸው? በባህሪያቸው ቶሎ ትምህርት ካገኙ በኋላ ከገቡበት ወንጀል ተምረው ወደ ማህበረሰቡ በቀላሉ ሪኢንተግሬት መሆን የሚችሉ እድሜ ክልል ውስጥ ስላሉ እነኚህን ወጣት አጥፊዎች በቅጣት ለማስተማር አይፈልግም። ከዚያ ይልቅ ሪሃብሊቴቲቭ የሆነ ሞዴል ነው የሚከተለው። ይህ የሆነበት ምክንያት አንድ የወንጀሉን ውጤት በአግባቡ ይረዱታል የሚል እምነት ስለሌለ ነው። ሁለት ደግሞ ተምረው ነገ ከገቡበት ችግር ወጥተው ከማህበረሰቡ ጋር ሕይወታቸውን በተሻለ ሁኔታ መንገድ የሚፈጥሩባቸው አጋጣሚዎች ከአዋቂዎች በተለየ ስለሚኖሩ በሚል እሳቤ ነው። መልካም እንግዲህ፣ የኢትዮጵያ የተለያዩ ህጎችና ደንቦች ወጣት አጥፊ ተብሎ የሚታሰቡ ወገኖችን ከግምት ውስጥ ያስገባ አሰራርና የፍትህ ስርዓት እንዲኖር ይደነግጋል። ነገር ግን በአተገባበር ወቅት የሚገጥሙ ተደጋጋሚ ችግሮች እንዳሉ ይወሳል። የሚገጥሙት ችግሮች ምን አይነት ናቸው? ከወጣት አጥፊዎች ጋር በተያያዘ የሚገጥመው ችግር ምንድን ነው? ተጠርጥረው በሚያዙበት ሰዓት ወንጀለኛ መቅጫ ስነስርዓት ህጉ መሰረት በአንቀጽ መቶ ሰባ ሁለት መሰረት ፖሊስ ወይም ደግሞ ቤተሰቦቻቸው ወይም ደግሞ አቃቢ ህግ ወይም ሞግዚቶቻቸው ወጣት አጥፊዎች ወንጀል ውስጥ ገብተው ሲያገኟቸው በዋናነት ማድረግ ያለባቸው የጥንቃቄ እርምጃዎች አሉ። እነዚህም የጥንቃቄ እርምጃዎች ፖሊስ እንደ ሌሎች ኬዞች ምርመራ ወዲያውን ኢሚዲትሊ ማካሄድ የለበትም። ይልቁንም እነዚህን ወጣት አጥፊዎች ወደ ፍርድ ቤት በማቅረብ ከፍርድ ቤቱ የሚሰጠውን ትዕዛዝ በመመርኮዝ ነው ምርመራ ማድረግ ያለበት። ነገር ግን በተግባር ስናይ እነዚህ ህጻናቶች ወይም ደግሞ ወጣት አጥፊዎች ብዙ ጊዜ ከሁለት ቀን በላይ በእስር ላይ በፖሊስ ጣቢያዎች የሚቆዩባቸው አጋጣሚዎች አሉ። ይሄ ደግሞ የስነስርዓት ህጉን የሚጥሳል፣ እንዲሁም ደግሞ በህገ መንግስታችን ላይ የተቀመጠውን ድንጋጌዎች የሚጥስን ተግባር ነው። በተጨማሪም በብዛት የሚስተዋለው ነገር ምንድን ነው? ህገ መንግስቱንና የወንጀለኛ መቅጫ ስነስርዓት ህጉ ባልተከተለ መንገድ ፖሊስ እነኝን ወጣት አጥፊዎች በቁጥጥር ስር ላይ ሲያውል ይታያል። ያለበቂ ምክንያት ማለት ነው። አንዳንዴም ደግሞ በገፍ የመያዝ ዝንባሌ በፖሊስ ተቋማት ይታያል፣ ከወቅታዊ ሁኔታዎች ጋር በተያያዘ ማለት ነው። የዚህ አይነት ሰለባዎች በብዛት በገፍ የመያዝ ሰለባዎች፣ ያለበቂ ምክንያት የመታሰር ሰለባዎች ጎዳና ተዳዳሪዎች ናቸው። በተጨማሪ እነዚህ ወጣቶች ቤተሰብ ሳይኖራቸው ሲቀር ወይም ሞግዚት ሳይኖራቸው ሲቀር በሕጉ መሰረት የፍርድ የተበታቸውን በሚከታተሉበት ሰዓትም ሆነ ፍርድ ከተፈረደባቸው በኋላ አብዛኛውን ጊዜ ፍርድ ቤቶች የሚያስተላልፏቸው የጥንቃቄ እርምጃዎች ከቤተሰቦቻቸው ጋር በመሆን አብረው ተፈጻሚ እንዲሆኑ ማድረግ ነው። ነገር ግን ቤተሰቡ በማይኖራቸው ሰዓት እነዚህ ወጣት ጥፋተኞች በፍርድ ቤት ወደ ወጣት ጥፋተኞች ማረሚያ ተቋም የፍርድ ሂደቱ እስኪያልቅ ድረስ ሊሆን ይችላል ወይም ደግሞ የፍርድ ቤቱን ሂደት ካለቀም በኋላ በወጣት ጥፋተኞች ማረሚያ ተቋም እንዲቆዩ ሊደረግ ይችላል። እዚህ ተቋም ላይ የሚታየው ችግር ምንድን ነው? በፍርድ ቤት ጥፋተኛ ተብለው የተፈረደባቸውን እና ክሳቸው በሂደት ላይ የሚገኙ ያልተፈረደባቸውን ወጣቶች ሳይለዩ የመያዝ ዝንባሌ ወይም ደግሞ ሁኔታዎች ይታያሉ። አራተኛነት የወጣት ጥፋተኞች ማረሚያ ተቋም በኢትዮጵያ ውስጥ አንድ ነው ያለ፣ አዲስ አበባ ነው የሚገኘው። ከተለያዩ ከክፍለ ሀገሮች የሚመጡ ወጣቶች የሚያዙበት ተቋም ነው። ስለዚህ አንድ መሆኑ በራሱ ችግሩ እንዲባባስ አድርጎታል። በወጣት ጥፋተኝነት ዙሪያ ያለውን ችግር ማለት ነው። በፍትህ አካላት በወጣት ጥፋተኝነት ዙሪያ የሚሰሩ ተቋሞችም ላይ የግንዛቤ ውስንነት አለ። ስለ መፍትሄው ጥቂት እናውራ። በመፍትሄነት የሚቀመጡ ነጥቦች ምንድን ናቸው? የእናንተ ተቋም በዚህ ሰሞን የተለያዩ የህግ ዘርፉ ተዋናያን በማሰባሰብ ተደጋጋሚ ስልጠናዎችን እየሰጠ መሆኑን እንሰማለን እና ከነዚህ ስልጠናዎች ያገኛችሁት ምላሽ ምን ይመስላል? ምንስ ፋይዳ ይኖረዋል ብላችሁ ታስባላችሁ? ቅድም እንደነገርኩህ በፍትህ አካላት በኩል ከፍተኛ የሆነ ግንዛቤ ስምነት አለ። ምንድን ነው ኃላፊነቴ? ህፃን ተምሮ ወደ ማህበረሰቡ እንዲቀላቀል ምን እንደረግ አለብኝ? ከሌሎች ተቋሞች ጋር እንዴት ነው በቅንጅት መስራት ያለብኝ የሚለው ነገር ላይ በጣም ከፍተኛ የሆነ የግንዛቤ እጥረት አለ። በፖሊስ በኩል በተለይ ብዙ ጊዜ ምርመራ ጀምረው ነው ወደ ፍርድ ቤት ህጻናትን ይዘው የሚሄዱት። የአቅሙ ስንነት አለ። ስለዚህ እንደዚህ አይነት ስልጠናዎች በወጣት አጥፊነት ዙሪያ የሚሰጡ ስልጠናዎች የበለጠ ኃላፊነታቸውን የሰብአዊ መብት ግዴታቸውን እንዲወጡ የሚያደርጉ ነው የሚሆኑት በተጨማሪም ደግሞ ከእነዚህ ስልጠናዎች በቀጣይ ምን አይነት እርምጃዎች ቢወሰዱ የወጣቶችን ፍትህ አስተዳደር የተሻለ ደረጃ ማድረስ ይቻላል። ወጣቶች የሚጠቀሙበት መንገድም ለመለየት ጥሩ አጋጣሚ ይፈጥራል። ስለዚህ ስልጠናዎች መኖራቸው የተሻለ የሕፃናትን ወይም ደግሞ የወጣት አጥፊዎችን መብት ለመጠበቅ አስተዋጽኦ ይኖረዋል ማለት ነው። እጅግ በጣም አመሰግናለሁ ሜሮን ተስፋዬ። የህግ ባለሙያዎች ለሰብአዊ መብቶች የተሰኘው ተቋም ባልደረባ ባልደረባነሽ በቅርቡ በእናንተ ተቋም በኩል እየተሰጡ ስላሉ ወጣት ጥፋተኞችን የተመለከቱ የህግ ስልጠናዎች ስለሰጠሽን ማብራሪያ በጣም ነው አመሰግነው ሜሮን። ለመቀጠል ደግሞ ስመኝ ሸቆዬ በቀለም ትምህርት ዘርፍ የላቀ ውጤት ስላስመዘገበ ትውልድ ኢትዮጵያ ወጣት ያጠናቀረችውን ታሰማናለች። ሪስቱ ሪንግ ማሪን ን ከሜሪላንድ ግዛት ጆርጅ ታውን ፕሪፓራቶሪ ትምህርት ቤት የሁለተኛ ደረጃ ትምህርቱን በከፍተኛ ውጤት ያጠናቀቀው ኤታን ፍጹም ርስቱ በዓለም አቀፍ ደረጃ ከፍተኛ ክብር ከሚሰጣቸው ስምንት የአይቪ ሊግ ዩኒቨርሲቲዎች ውስጥ ባመለከተባቸው ሰባቱም ዩኒቨርሲቲዎች ተቀባይነት አግኝቷል። ሃርቫርድ፣ ዬል፣ ፕሪንስተን፣ ኮሎምቢያ፣ ብራውን፣ ኮርኔል ና ፔንሲልቫኒያ ዩኒቨርሲቲ። ዩኒቨርሲቲዎቹ ውሳኔያቸውን ባሳወቁበት ቀን ኤታን ኮምፒውተሩ ፊት ተቀምጦ የተሰማውን ስሜት እንዲህ ይገልጻል። ሁሉም የአይቪ ሊግ ትምህርት ቤቶች ውጤት የሚያሳውቁት በአንድ ቀን ነው። ከዚያ በፊት የሌሎች ኮሌጆች ውጤት አውቄ ስለነበረ የእነሱንም ውጤት ለማወቅ ጓጉቼ ነበረ። እየከፈትኩ እያለሁ ውጤቱ በዚህ መልክ ይሆናል ብዬ አልጠበቅኩም ነበረ። ነገር ግን አንዱን ከፈትኩና ተቀብለውኛል ብዬ ተደሰትኩ። ከዚያ ቀጥሎ ያለውን ስከፍትም ተቀብለውኛል። መጨረሻ ላይ የሆነውን ማመን አቅቱን ነበረ። ከአይቪ ሊጎቹ ትምህርት ቤቶች በተጨማሪ እንደ ጆርጅ ታውንና ዲዩክ ዩኒቨርስቲ የመሳሰሉ ሌሎች ከፍ ከፍተኛ እውቅና ያላቸው አምስት የአሜሪካ ዩኒቨርሲቲዎችም ኤታንን ተቀብለውታል። የኤታን ምርጫ ግን ሃርቫርድ ዩኒቨርሲቲ በመሆኑ በመጪው አዲስ የትምህርት ዘመን የዩኒቨርሲቲውን ዓለም አቀፍ ግንኙነት የትምህርት ክፍል ይቀላቀላል። የወደፊት ሕልሙ ደግሞ ሕግ ማጥናት ነው። ባለፈው ሚያዝያ ወር ላይ ዩኒቨርሲቲውን ሂጄ ጎብኝቻለሁ። ብዙ ተማሪዎችንም ታወቅ ያለሁ። በዩኒቨርሲቲው ስር የሚገኘው የኢትዮጵያና ኤርትራውያን ማህበርም በጣም ደስ ይላል። እኔ ግን ከትምህርት ቤቱ በጣም የወደድኩት ውስጣቸው ያለውን ተነሳሽነት ነው። ያየኋቸው በሙሉ ትልቅ ዓላማ ያላቸውና ትልቅ ቦታ ለመድረስ የሚጥሩ ናቸው። ዓለም ላይ ማሳካት የሚፈልጓቸው ትልልቅ ሀሳብ አሏቸው። እኔ ደግሞ ራሴን በእንደነዚህ አይነት ሰዎች መክበብ ነው የምፈልገው። ይህ ብቻ አይደለም። ኤታን ሁለተኛ ደረጃ ትምህርታቸውን ያጠናቀቁ ተማሪዎች ወደ ኮሌጅ ከመግባታቸው በፊት የሚፈተኑትን የትምህርት ብቃት መለኪያ ወይም ኤስኤቲ ፈተና 1600 በማግኘት የመጨረሻውን ከፍተኛ ውጤት ካገኙ እንደ የፌስቡክ ባለቤት ማርክ ዙከንበርግ ያሉ ጥቂት ግለሰቦች መካከል አንዱ መሆንም ችሏል። By United States, by Yamato, Fatana and Camusdu, Kaulet million Bellata Fatanutust, Kafetanon with Etiam Yasmezagwood, and Kamatu Mihonut, with China When I was in the exam room, I felt like a በፈተና ክፍል ውስጥ በነበርኩበት ወቅት እንዴት እንደምገልጸው አላውቅም ግን ጥሩ ስሜት ይሰማኝ ነበረ። ለየት ያለ ስሜት ነው። ከፈተናው በፊት አስቀድሜ ብዙ ልምምድ አድርጌያለሁ። በኢንተርኔት ላይ ማግኘት የቻልኩትን ብዙ የሙከራ ፈተናዎች ሰርቻለሁ። ጠዋትም ማታም፣ ትምህርት ቤት ከመሄዴ በፊትም፣ ቅዳሜና እሁድም፣ በቃ ባገኘሁት ጊዜ ሁሉ የሙከራ ፈተናዎችን እወስዳለሁ። ነገር ግን ዋና ፈተናውን የወሰድኩ ቀን ጥሩ ስሜት ነበረኝ። አባቴ ከፈተናው ቦታ ሊወስደኝ ሲመጣና እንዴት ነበር ፈተናው ሲለኝ 1600 የማግኝ ይመስለኛል አልኩት። ስቀልድ ይሁን ታውቆኝ ነኝ፣ አላውቅም ግን ብዙ ጊዜ ለራሴ ከፍ ያለ ግብ አስቀምጣለሁ። በኋላ ውጤቱን ሳገኘው ግን ማመን አልቻልኩም። ከሁለት አስርት ዓመታት በፊት ወደ አሜሪካ ከመጡ ኢትዮጵያዊ ወላጆቹ የተወለደው የ18 ዓመቱ ታዳጊ ኤታን ያገኘው ስኬት የልፋታቸው ዋጋ መሆኑን አባቱ አቶ ፍጹም ርስቱ ይናገራሉ። በተወሰነ ደረጃ ጠብቄዋለሁ። አሁን ለምሳሌ ትንሽ ወደኋላ እንዳለ ያደረገኝ ነገር ምንድን ነው? ኤርሊ ዲሲሽን አፕላይ አድርጎ ነበር ለየው early decision early decision ላይ it's ኖት ባይንዲንግ እና ደፈራል ውስጥ ገብቶ ነበር። ትንሽ እሱ ነገር ያዘኝ። ከዛ ብዙም ሆፕ አልነበረ ማለት የተወሰነ ነገሮች ሊኖሩት ይችላሉ። አንድ ሁለት ሶስት ላይ ጠፋም ይችላል። ግን ሰባት ቱንም ያገኛል ብዬ አልጠበኩም ነበር። ኤቨን ኤልንም አልጠበኩም ነበር። ግን ያው ኤል ኤን ሬግለር አፕሊኬሽን ሳይክል ውስጥም አክሰፕት አድርገውታል። ትልቅ ደስታ ነው። ቤተሰቡ ትልቅ ምልሽ የልፋት ዋጋችንም ነው። የእሱም ልፋት ነው፣ የቤተሰቡም። ይሄ የኛ የእናቱ ብቻ ሳይሆን የአያቶቹም የአክስቶቹም ልፋት አለበት። ኤታን በተወለደበት ወቅት እናቱ የኤሌክትሪካል ኢንጂነሪንግ፣ አባቱ ደግሞ በጤና ኢንዱስትሪው የሜዲካል ኢሜጂንግ ተማሪዎች ነበሩ። በዚህ ምክንያት ዘወትር ከንባብና ከጥናት የማይለዩትን እናትና አባቱን እያየ ያደገው ኤታን ለትምህርት ፍቅር ያደረበት ከልጅነቱ ጀምሮ መሆኑን ነው አባቱ የሚገልጹት። በሚገርም ሁኔታ እስከ አምስተኛ ክፍል ባለበት እስከ ፓብሊክ ስኩል እስካለበት ድረስ ከትምህርት ቤት ካለው አካዴሚክ ሆምወርክ ወይ ክላስ ወርክ ወይም ስራ ውጭ ብዙ ኤክስትራ ነገሮችን ሰራ ነበር። ብዙ መጽሐፎች በጣም ያነብ ነበር። እንዲያነብ በጣም ገፋው ነበር። በጣም መጽሐፍ የሚያነባል። ከዛ ውጭ ኢቨን በቲቪ ደረጃ በሚባል ያው ቲቪ አይቀርም ለልጆች ልጆች መቼው ከካርቶን ወይም ልጆች ፕሮግራም ከማየት ውጭ ብዙ ጊዜ የተወሰነ ጊዜ እንሰጠዋለን። ከዛ ውጭ ለምሳሌ እንደ ናሽናል ጂኦግራፊ፣ ሂስትሪ ቻናል፣ ዲስከቨሪ ቻናል እነሱ እነሱ ላይ በጣም ትኩረት እናረግ ነበረ እንደ ፋሚሊም ቁጭ በላ ምናየው እሱ ራሱ ጀናል የሆነ እውቀቱን በብዙ መንገድ ከሳይንስ ከሂስትሪ ከጂኦግራፊ እና ከናቹራል ሪሶርስ ያሉትን የተለያዩ ኢንፎርሜሽኖችን በዛ መንገድ ማግኘት ይችላል። እንደ ኢንተርቴንመንትም ነው እንደ ትምህርትም ነው። የኤታን ስኬት በትምህርቱ ላይ ብቻ የተገደበ አይደለም። በትምህርት ቤቱ የመሰናክል ሩጫ ተወዳዳሪ ሆኖ ውጤቶች አስመዝግቧል። በትምህርት ቤቱ ኦርኬስትራ ውስጥም ቫዮሊን ይጫወታል። ኤታን የትምህርት ቤቱ የጥቁር ተማሪዎች ማህበርና ዓለም አቀፍ ግንኙነት ክለብ ውስጥ ፕሬዝዳንት ነው። የትምህርት ቤቱን ለስደተኞች መብት የሚያቀነቅን ቡድን በመመስረት እስከ አሜሪካ ምክር ቤት ድረስ ሄዶም ተሟግቷል። ከትምህርት ቤቱ ውጭ ደግሞ በቅዱስ ሥላሴ ቤተ ክርስቲያንና በማህበረ ቅዱሳን ውስጥ በበጎ ፈቃደኝነት ከሚያገለግላቸው ተግባራት በተጨማሪ የኢትዮጵያና የኤርትራ ጥምረት ለትምህርት በተሰኘ ተቋም ስር ተማሪዎችን ያስጠናል። ኤታን እነዚህን ሁሉ ከትምህርቱ ጎን ለጎን ማስኬድ የቻልኩት ጊዜን በአግባቡ ስለምጠቀም ነው ይላል። እኔ በእነዚህ ሁሉ ነገሮች ውስጥ የምሳተፈው የሚያስደስቱኝ ነገሮች ብዙ በመሆናቸው ነው። ለምሳሌ በአብዛኛው የሁለተኛ ደረጃ ትምህርት ቤት ቆይታዬ ሮጥ ነበረ፣ ምክንያቱም መሮጥ ወዳለሁ። ሙዚቃ ስለምወድ ቫይልን እጫወታለሁ። የውጭ ክስተቶችና የዓለም ጉዳዮችን ማወቅ ስለምፈልግ ደግሞ የትምህርት ቤታችን ዓለም አቀፍ ክለቦችን እመራለሁ። የጥቁር ተማሪዎች ጉዳይ ስለሚያሳስበኝ የጥቁር ተማሪዎችን ማህበር እመራለሁ። የስደተኞች የተግባር ቡድን ያቋቋምኩት ደግሞ በጣም አስፈላጊው ጉዳይ ስለሆነ ነው። በተለይ ወላጆች ስደተኛ መሆናቸውን ግምት ውስጥ በማስገባት የአቅሜን መርዳት እፈልጋለሁ። ይሄ ደግሞ ለዩኒቨርሲቲው በምናመለክትበት ጊዜ ይጠቅማል። ኮሌጆች ሙሉ ስብን ያላቸው፣ ስለ ማህበረሰባቸው የሚጨነቁና ከክፍል ውጭ ተሳትፎ ያላቸው ተማሪዎችን ይፈልጋሉ። ኤታን ለስኬቱ ትልቁን ድርሻ የሚሰጠው ለቤተሰቦቹ በተለይ ደግሞ ለወላጆቹ ሲሆን አባቱም የወላጅ ክትትል ለልጆች ስኬት ትልቅ ቦታ እንዳለው በልጃቸው ማየታቸውን ነው የሚገልጹት። ትልቁ ነገር ሁሉም ልጆች አንድ አይነት አይደሉም ግን ሁሉም ልጆች በቂ የሆነ ምንድነው ወላጅ ብዙ ጊዜ ወላጅ የልጁን አቅም ማየት ይገባዋል። ልጄ ምንድነው ኢንትረስቱ፣ ምንድነው የሚወደው እና ያንን ነገር ወደዛ መንገድ የሚወስደውን ነገር በተለያዩ ነገሮች ጋይደንስ እና ሳፖርት መስጠት አለበት። ሌላው ደግሞ ቻሌንጅ መደረግ አለባቸው ልጆች። የእኔ አመለካከት ነው። እኔ አመለካከት ምንድነው ማንኛውም ልጅ ብዙ ጊዜ አሁን ቀርቷል የቻሌንጅ መደረግ። እኔ አሁን ኢተን ዜሮ ክላስ ያለ የሁለተኛ ክፍል ዳክተር መጽሐፍቶች ነው እንዲያነብ እንዲሰራ ሰጠው። አንደኛ ክፍል ሲሆን የሶስተኛ ላይክ አድማንስ እያደረኩ ነው። ቻሌንጅ የማደርገው አንዳንድ ነገሮች እና ቻሌንጅ ግዴታ አንድ መቶ ለመቶ ያመጣል ማለት አይደለም፣ ግን ከዛ ላይ ያሉትን ድክመቶች አብረ በመስራት እና ስፔሻሊ ከኪንደርጋርተን እስከ ሚድል ስኩል እስከሚደርሱ ድረስ የወላጅ ክትትል በጣም ወሳኝነት አለ። ለልጆች ያ ቤዙ ነው ነው። ወቅታዊ ጉዳዮችን በንቃት የሚከታተለው ኤተን በሃርቫርድ ቆይታው ዓለም አቀፍ ጉዳዮችንና መንግስታዊ አስተዳደርን ያጠናል። አንድ ቀን ደግሞ የአሜሪካ ፕሬዝዳንት ሆኖ ሊመረጥ ይችላል የሚለው ሀሳብ ከብዙ ቦታ ይሰነዘርለታል። ብዙ ሰው ይጠይቀኛል። የማደርጋቸውን ነገሮች የማደርገው አላማ የሱ ሆኖ አይደለም። ምናልባት አንድ ቀን የመንግስት ስልጣን ልይዝ እችላለሁ ወይንም ፖለቲካ ውስጥ ገባለሁ ከሆነ ጥሩ እድል ነው። ነገር ግን ያለፉትን አራት ዓመታት ፊቴ ላይ ባለው ነገር ላይ ያተኮርኩት። እድሉን ካገኘው ግን በእርግ ነት በደስታ እቀበለዋለሁ። ኤታን ግን በአንድ ነገር እርግጠኛ ነው። እየሆነ ባለው ነገር በጣም ደስተኛ ነኝ። በጣም ብዙ እድል አለ። ብዙ የሚሰራ ነገር እንዳለና ብዙ ልጠቀማቸው የሚችላቸው ነገሮች እንዳሉም ይሰማኛል። ትምህርት እስኪ ጀመር ወደ ኮሌጅ እስከሚሄድ ቸኩያለሁ። አሁን ግን በዙሪያ እየሆነ ላለው ነገር በጣም አመስጋኝ ነኝ። የሚቀጥለውን ለማየት ደግሞ ጓጉቻለሁ። ኤታን ዋናው ምኞቱ በሚኖርበት ማህበረሰብ ውስጥ ተጽዕኖ ፈጣሪ መሆን ነው። ለማህበረሰቡ ወኪል መሆንና ከዚህ በፊት ድምፃቸው ባልተወከለበት ቦታ ላይ ድምፅ ሆኖ የሚሟገትላቸው ሰው መሆን ይፈልጋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን አመሰግናለሁ። በመቀጠል ደግሞ ለኬንያ አርብቶ አደር ማህበረሰብ የኮምፒውተር መርሃ ግብሮች ቅመራ ለማስተማር እየተደረገ ስላለው ጥረት እነግራችኋለን። በዚህ በሰሜን ኬንያ እንዳለው ከብት አርቢ ማህበረሰብ አባላት ያሉት የትምህርት እድል ሳያገኙ ቆይተዋል። አሁን ላይ ግን የሀገሪቱ መንግስትና የረዴድ ድርጅቶች ለውጥ ለማምጣት እየተንቀሳቀሱ ይገኛሉ። ይህንን ለማሳካት ደግሞ ድርቀው በሚገኙ ቀጠናዎች የዲጂታል ትምህርት መርሃ ግብርን በማስተዋወቅ ላይ ይገኛሉ። እነርሱ እንደሚሉት የመርሃ ግብሩ ግብ የከብት አርቢውን ማህበረሰብ ቀጣይ ትውልድ የኮምፒውተር ቅመራን በመሰሉ ዘመናዊ ክህሎቶች ብቁ ማድረግ ነው። Purity, Kinoti, Lewa, Yedurhiot, and Kabikabe, but saying it almost, it's a much good day, Halafinacho. There is no way for them to be exposed. ከቴክኖሎጂ ጋር የሚገናኙበት መንገድ አልነበረም። የቴክኖሎጂ ውጤቶችን ወደሚያዩበት ስፍራ ጉዞ ማድረግም ለእነርሱ ከባድ ሆኖ ቆይቷል። እዚህ የሞባይል ስልክ ትስስር ባለመኖሩ እውን ሊሆን አይችልም። ቤታቸው ውስጥ ቴሌቪዥን የለም፣ የእጅ ስልኮችም የሉም። ቴክኖሎጂ ለእነሱ እንግዳ ሆኖ ቆይቷል። ስለሆነም ቴክኖሎጂን ወደ መማሪያ ክፍሎች ማምጣት የሕፃናቱን አቅም ያጠነክራል። የ14 ዓመቷ ክሪስቲን ኪንያጋ ከመርሃ ግብሩ ተጠቃሚ ተማሪዎች መካከል አንዷ ናት። ስልጠናው ከከብት እርባታ የተሻገረ መልካም ዕድሎች መኖራቸውን እንድትረዳ እንዳገዛ ትናገራለች። ለሕይወቴ አጋዥ በመሆኑ ትምህርት መልካም ነገር ነው። ወደ ትምህርት ቤት ሄጄ አላውቅም ነበር። ዘወትር የአባቴን ፍየሎች ነበር ሳግድ የቆየሁት። አንድ ቀን ግን ታላቅ ወንድሜ ወደ ትምህርት ቤት ከመሄድ ይልቅ ስለምን ከብቶችን ሳግድ እንደምውል ጥያቄ አቀረበ። አባቴ ወደ ትምህርት ቤት እንድመጣ አልፈለገም ነበር። በከብት እርባታ ላይ የተመሠረተውን የአካባቢው ሰዎችን ህይወት ወደ ትምህርት ማዞር የረጅም ጊዜ እቅድ ነው። ጆን ፓርዱሲን የመሰሉ የአካባቢው ሽማግሌዎች የህዝብ ቁጥር እየጨመረ የአየር ሁኔታውን በተፈጥሯዊ ሀብቶች ላይ ጫና እያሳደረ በመጣበት በአሁኑ ሰዓት መርሃ ግብሩ በእጅጉ አስፈላጊ እንደሆነ ይናገራሉ። በዚህ ስፍራ ለግጦሽ የሚሆን ሳር ባለመኖሩ ምክንያት ምንም አይነት ላሞች የሉም ማለት ይቻላል። አረንጓዴው ሳር ገና መብቀል ከመጀመሩ በአንድ ተግጦ ያልቃል። የህዝቡ ቁጥር እየጨመረ የግጦሽ መሬቱ እየቀነሰ በመምጣቱ ሀብታችንም መመናመን ይዘዋል ያሉት ተማሪዎች በትምህርት ቤት ውስጥ እንዲቆዩ ማድረግ ለዚህ ማህበረሰብ አስቸጋሪ ነው። የግዛቱ ባለስልጣናት ተማሪዎች ትምህርታቸውን እንዲከታተሉ የሚያበረታቱ መላዎችን እየፈለጉ እንደሆነ ይናገራሉ። ከነዚህ መካከል አንዱ የምግብ አገልግሎት ነው። ኤሪክ ባንዲ የሲያለው ግዛት የትምህርት ጉዳዮች ባለሥልጣን ናቸው። በትምህርት ቤቶች የምገባ መርሃ ግብር ስር ምግብ በማቅረብ ተማሪዎችን እያበረታታ እንገኛለን። በቀን አንድ ጊዜ ምግብ እንዲያገኙ ይደረጋል። ይሄ ተማሪዎች ወደ ትምህርት ቤት እንዲመጡ ያግዛል። እንደውም አንዳንዶቹ ተማሪዎች ወደዚህ የሚመጡት ምግብ በቀን አንድ ጊዜ የሚያገኙበት ስፍራ መሆኑን በማወቃቸው ነው ነው ያሉት። በሰሜን ኬንያ የሚ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት እንላችሁ።